በሜልበርን ምዕራብ ክፍለ ከተማ የሚገኙ የሥነ ጥበብ ሙያተኞች አርትስ ዌስት የሚል የሽርክና ሥነ ጥበብ ድርጅት አቁመዋል። አርትስ ዌስት የዘጠኝ የተለያዩ ሥነ ጥበብ ድርጅቶች የጋራ ሽርክና ድርጅት ሲሆን አወቃቀሩም የገበያ የሙያና ዝንቅ ታዳሚዎች እንቅስቃሴዎችን ያጣመረ ነው። ዓላማው አድርጎ የተነሣውም የሙያ ማኅበራቱን ስም ከፍ አድርጎ ማስተዋወቅ፣ ታዳሚዎችን ማበርከትና የንግድ እድሎችን ማስፋት ነው። ለአርትስ ዌስት መቋቋም የቪክቶሪያ መንግሥትና የተለያዩ መግባሪያ ሰናይ ድርጅቶች አስተዋጽኦቻቸውን ቸረዋል። ጁላይ 16 ስድስት በፉትስክሬ ሥነ ጥበብ ማዕከል ለአርትስ ዌስት ይፋ ምረቃ የተገኙ ታዳሚዎችን በባህላዊ የእንኳን ደና መጣችሁ ንግግራቸው የተቀበሉት የአውስትሬልያ ነባር ዜጎች ማኅበረሰብ አባል የሆኑት አጎት ላሪ ዌልሽ ነበሩ። በእንኳን ደና መጣችሁ ንግግራቸው ላይም ስለ ሥነ ጥበብ ታላቅነት ዘክረዋል። እየተለወጠ የመጣውንም የአውስትሬሊያውያን ዝንቅ ማኅበረሰብ ገጽታ አንስተው ተናግረዋል። የአውስትሬልያ ገጽታ ምንድን ነው? ሁላችንም ነን። እኔ እናንተ ይህ የዛሬው እውነትና መጪው ጊዜ ነው። እንኳን ደህና መጣችሁ ሲሉ የአርትስ ዌስት ዳይሬክተርና ዋና ሥራ አስፈጻሚ ጃይ በበኩላቸው ባደረጉት ንግግር የአርትስ ዌስት ምረቃን ማስተናገድ ፍጹም ሐሴት ነው። ይህ ልዩ የሥነ ጥበብ ሽርክና የሚወክለው የጋለ ስሜትና የውደታ ግዴታን ነው። ይህም የዘጠኙ የሜልበርን ምዕራብ ክፍለ ከተማ ስነ ጥበብ ማህበራት ባህላችንና ስነ ጥበብን በመላው የሜልበርን ምዕራብ ሜልበርንና አውስትሬልያ ማህበረሰባት እንዲሁም በዓለም አቀፍ ደረጃ ማደረስን መቻል ነው። ላለፉት 18 ወራት ዘጠኙ ድርጅቶች ታዳሚዎቻቸውን ፕሮግራማቻቸውንና ስትራቴጂካዊ ግቦቻቸውን ለይተው ለማወቅ ደክመዋል። በ2013 በዘጠኙ ማኅበራት አማካኝነት ከ4 ሺህ በላይ የሆኑ እንቅስቃሴዎች ለታይታ በቅተዋል። 88 ፐርሰንቱም በነጻ ለማኅበረሰቡ የቀረቡ ነበሩ። እኒያም ማስተር ክላስ፣ ኤግዚቢሽን፣ ሆርሻ፣ ኮንፈረንስ፣ የሙዚቃ ትዕይንቶችንና ሌሎች ዝግጅቶችንም ያካተቱ ናቸው ብለዋል። አርትስ ዌስትን በይፋ መርቀው የከፈቱት የቪክቶሪያ መንግሥት አርትስ ሚኒስትር ሄይዲ ቪክቶሪያ ናቸው። በዕለቱ በፉትስክሬ የሥነ ጥበብ ማዕከል ተገኝተው በይፋ በመረቁበት ወቅት ባደረጉት ንግግር ይህ ልዩ የሆነው የአርትስ ዌስት ሞዴል የሚያሳየው የጋራ የሆኑ ፈተናዎችን ለመወጣት ለየት ባለ መንገድ ማሰብና በጋራ ሽርክና የመሥራት ችሎታን ነው ሲሉ የዘጠኙን የጥበብ ድርጅቶች ጥምረትና የጋራ ዓላማዎችንም አወድሰዋል። በተለይም ከኤስቢኤስ የአማርኛው ፕሮግራም ጋር ባደረጉት ቆይታም እንደ ሥነ ጥበብ ሚኒስትርነቶ ሥነ ጥበብ ማለት ለርሶ ምን ማለት ነው ብለን ለጠየቅናቸው መጠይቅ ሲመልሱ The arts in general mean everything to me. The arts are the backbone of any society. They're also the way we communicate our culture, our language, our thoughts at any given time to future generations. So the arts are incredibly important. But of course, when you get a collaboration like Arts West, it means that people are working together for one common goal, and it's wonderful. <laughs> ለመጪው ትውልድ ተግባባቶች፣ ባህላችን፣ ቋንቋችን፣ ማናቸውም ወቅት ያሉን አሳሰቦች ሁሉ። እናም ስነ ጥበብ በእጅጉ ጠቃሚ ነው። እርግጥ ነው እንደ አርትስ ዌስት የጋራ ሽርክና ሲኖርና ለአንድ የጋራ ግብ መሥራት ድንቅ ነው ብለዋል። አክለንም የሥነ ጥበብን ኃይል እንደምን ይገልጡታል ብለን ላነሳንላቸው ጥያቄ ምላሽ ሲሰጡ The power of art my goodness that's a that 's a big question. I mean, the power of art for me is everything it 's what captures our emotions it what make our emotions but as i said it 's a wonderful way for us to tell our stories, regardless of whether they 're good bad sad happy it 's a really important part of society without the arts i don 't think we 'd all be here. <laughs> ውስጣዊ ስሜታችንን የሚማርክ ነው። ውስጣዊ ስሜታችንንም የሚፈጥር ነው። እንዳልኩት ታሪኮቻችንን ለመተረክ ማለፊያ መንገድ ነው። ጥሩ መጥፎ፣ ወይም ሐሴት የተላበሱ ይሁን፣ በእውነቱ በጣም ጠቃሚ የሆነ የኅብረተሰብ አካል ነው። ያለ ሥነ ጥበብ ማናችንም እዚህ ባልኖርን ነበር ብዬ ነው የማስበው ብለዋል። በወቅቱ ጥሪ ተደርጎላቸው በስፍራው ከተገኙት የክብር እንግዶች መካከል የመድብለ ባህል ኮሚሽንን ወክለው የተገኙት ኮሚሽነር አቤሰሎም ነጋ አንዱ ነበሩ። የመረቃ ሥነ ሥርዓቱን አስመልክቶ ያላቸውን አተያይ እንዳይጋሩን ጠይቀናቸው እንዲህ ነበር ያሉን። እዚህ ዝግጅት ላይ በመገኘቴ በጣም ደስ ብሎኛል። በተለይ በአማርኛ የተገጠመውን ግጥም በሄለን ካሳ ስለሰማሁ እጅግ ደስታ ተሰምቶኛል። ሁላችንም እንደሰማነው ከሆነ በተለይ እኔ እናንተ አማርኛ ተናጋሪዎቹ ስለሰማነው በጣም የሚያስደንቅ ግጥም ነው። ለአርቲስቷ የተናገርኩት ነገር ቢኖር ይህንን ወደ እንግሊዝኛ ተርጉመሽ ሌሎች እናቶችን ቢሰሙት ደስ ይላል። ምክንያቱም የእሷን ጉዞ፣ የእሷን ሕይወት የሚያንጸባርቅ ግጥም ነው እና በጣም ደስ የሚል ግጥም ነበረ ለመስማትም፣ ትርጉምንም ተረድቶ የእሷን ስሜት ለመረዳትም። ስለዚህ በዛ አኳያ በጣም ደስ ብሎኛል። ሌላው አይ ቲንክ የዚህ ዝግጅት ዋናው ምክንያት በዚህ በምዕራብ ወይም በዌስት አካባቢ ያሉ ሰዎችን በተለይ ዌስት ሜልበርን ያሉ አርቲስቶችን የሚያካትት ድርጅት ተቋቁሞ ነው ሚኒስትሯ መጥተው የመረቁት። እና ኢትዮጵያውያን ይሄንን ድርጅት ተጠቅመው የሀገራቸውን ባህል የሀገራቸውን ቅርስ እነሱነታቸውን በተለያየ አካባቢ የሚገልጹበትን መድረክ ቢከፍት ጥሩ ነው። እኛ እርስ በርሳችን ተገናኝተን የራሳችንን ባህል ብንቀያየር ጥሩ ነው። ነገር ግን ሌላው ህብረተሰብ ደግሞ የእኛን አኩሪ ታሪክና ባህል መገንዘብ ይኖርበታል ኢትዮጵያ ሀገራችን ረጅም ታሪክና በጣም የሚደነቅ ባህል ያላት ሀገር ናት እያንዳንዳችን የሀገራችን አምባሳደሮች ችለን እና የዚችን ሀገር ውበት እና ባህል እና ታሪክ መግለጽ የምንችለው ከምንሰራው ስራ ከምናደርገው የህዝብ ግንኙነት እና በመድረክ ላይ ደግሞ የምናበረክተው አስተዋጽኦ ነው እኔ አርቲስት ስላልሆንኩኝ ብዙም ችሎታ ስለሌለኝ ግንባር ቀደም ልሆን አልችልም። ግን ሌሎችና አርቲስቶችና ሙያ ያላቸውና ችሎታ ያላቸውን ሰዎች በዚህ አጋጣሚ ለማበረታት ሞክራለሁ። እርግጥ ነው ለምረቃው ሥነ ሥርዐት በዕለቱ ፈርጥ ሆና የታየችው ገጣሚ ሄለን ካሳ ስትሆን በመቶ ለሚቆጠሩ የእንግሊዝኛና ሌሎች ቋንቋ ተናጋሪዎች የቋጠረቻቸውን የስንኝ ቋጠሮች በአማርኛ ቋንቋ በጸጥታ ተደምመው ማድመጣቸው ልዩ ስሜት የሚያሳድር ነበር። የሥነ ጥበብ ውበቱ ረቂቅ ተግባቦቱ ነውና ሄለን ካሳን ስለ ግጥሟ ይዘት ጠይቀናት ያለችንም ይህን ነበር። እድሉ ስለተሰጠኝና እንዳቀርብ ስለጠየቁኝ ምንም በአጭር ጊዜ ውስጥ ቢሆንም በጣም ደስተኛ ነኝ። ለእኔ አርት ሴንተሩ ብዙ ነገር እናድርጎልኛል እዚህ ብዙ ኦፖርቹኒቲ ከቦታ ከጀምሮ አንዳንድ እቃዎችንም ብዙ የጠየኳቸውን ነገሮች ያደረጉልኛል እና ያንን ብቻም ሳይሆን እንደ ሴትና እንደ እናት መጠንም ሆኖ ስታስበው የሚያደረጉልኝ ነገር ለምሰራው ስላ አቅሎልኛል። ማለት ደስ ብሎኝ በጠየቁኝ ጥያቄ መጥቼ አቅርቤ ያለው የግጥሙም ሀሳብ ያው የሴት ልጅ የለኝም ግን ሴት ልጅ ቦልድ የሚሰማኝ ስሜት ምን ያህል እንደሆነ እንደ እናት መጠን ምን ላስተላልፍላት ትችላለሁ። እኔ ገጣሚም ሆኜ ወይም ደግሞ ፊልም መንሰሪ ሆኜ ህይወትን ሰዓት ከባድ ነው፣ ቀላል አይደለም። ነገር ግን ሴት ልጅም ብሆን ይህንን ነገር እንዴት ነው ላስተምራት የምችለው ካለው በአለማችን ላይ የሴት ልጅ ተጽዕኖ ብዙ ነገሮች እስፔሻሊ እኛ አፍሪካን ላይ ያለው ነገር ያንን በተመለከተ ነው የጻፍኩት። ሀሳቡ ያንን ይመስላል። በዕለቱ መድረክ ላይ የናኘው የገጣሚ ሄለን ካሳ ላሎ ልድኳት ሴት ልጅ ግጥም ይህ ነበር። ላሎ ልድኳት ሴት ልጅ ከዚያ ጭንቆች መሃል ከህመሞች ዳር ልጃንችን ስወልድሽ ምኞቴም ሲሰምር ጥንጥያ አካልሽ ከደረት አልፎ ጭንፋሽሽ ፍቅራችን ተቃቅፎ እኔኔ እናትነት ያንቺ ልጅነት ወግና ገመዳችን ሲጠብበት አይኖች አይኖችሽ እንተያየና እንታይና ልጅ እልሻለሁ ፍቅሬና ሲሆና ልጅ የተባረቂ ውሰጅ መቀነት ከአንገቴ የሚድረስሽ ባህልናመት ግና አሳሳድግሽ ግና አሳሳድግሽ ህመምሽን አልወድም፣ ራሴን አስበልጭ ባህሌን አልልም፣ ስጋሽን ቆልጭ እኔ የልሻለሁ እኔ እሽላለሁ ቀይ እንቁ ምሆንሽን የአምላክ ስጦታ ላለን መፈጠርሽን ባህልሽን ምረጭ ምረጪ ህልምሽን አልኝ አንቺ የወደድሽው ልብሽንም ስሜ የሴት ልጅ ቀይ እንቁ ምሆንሽን የአምላክ ስጦታ ላለን መፈጠርሽን ባህልሽን ምረጭ ምረጪ ህልምሽንም ስሜ አንቺ የወደድሽው ይሁን ልብሽንም ስሜ። ምስሚ Thank you Seven billion stories and counting. SBS Radio.